You're with SBS Radio. Find more great stories in your language at sbs.com.au. ወደ <laughs> ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹ እናስቀድማለን ፖሊስ የሆንኮንግ ዩኒቨርሲቲን ቅጥር ግቢ ሰብሮ ገባ አውስትራሊያ፣ ቻይና ውስጥ በዊግሶች ላይ የሚደርሰው ጉስቁልና እንደሚያሳስባት ዳግም ገለጠች፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የሆንግ ኮንግ ፖሊሶች ጸረ መንግሥት ተቃዋሚዎችን በአስለቃሽ ጋዝና የጎማ ጥይቶች እንዲያፈገፍጉ ለማድረግ የተኮሱ ሲሆን በመቶዎች የሚቆጠሩ ተማሪዎች ለማምለጥ ሞክረዋል። የተወሰኑት የነዳጅ ቦምቦችና ቤት ውስጥ የተሠሩ የእጅ መሣሪያዎችን ይዘው ተገኝተዋል። ዛሬ ሰኞ ማለዳ ላይ በደርዘኖች የሚቆጠሩ የፖሊቴክኒክ ተማሪዎች ለማምለጥ ሲሞክሩ መንገዶች ተዘግተዋል። አንድ ድልድይ በእሳት የነደደ ሲሆን፣ አንድ የፖሊስ ሠራዊት አባልም በቀስት ተጠቅቷል። ተቃዋሚዎቹ ዳግም ከቀትር በኋላ ለማምለጥ ሙከራ ያደረጉ ቢሆንም ከፖሊስ በኩል በርካታ አስለቃሽ ጭስ ገጥሟቸዋል። ተማሪዎች ውስጥ አንዷ የሆነችው ኤሊሳ ፖሊስ የተወሰኑትን ማሰር ሲጀምር ፍርሃት የገባት ቢሆንም በኋላ ግና አብረታቻ ጋር በማግኘቷ መደፋፈሯን ስትገልጽ ዲሞክራሲና ነፃነት ወደ ሆንግ ኮንግ እንዲዘልቁ ሻለሁ። ይሁንና ከእኛ ብዙ ርቀት ላይ ያሉ ይመስላል። ይህ እውን ሆኖ ለማየት እስከ መጨረሻዋ ሰዓት ድረስ እንፋለማለን። ከእንግዲህ ምንም አይነት ፍራቻ የለኝም ብላለች። ፖሊስ በበኩሉ ተቃዋሚዎቹ አደገኛ የሆኑ መሣሪያዎች ተጠቅመው ፖሊስ ላይ ጥቃቶችን መሰንዘራቸውን ካላቆሙና ከአመፅ ካልተገቱ ኃይል እንደሚጠቀምና አስፈላጊም ከሆነ እውነተኛ ጥይቶችን ሊጠቀም እንደሚችል አስጠንቋል። ይህ በእንዲህ እንዳለም የሆንግ ኮንግ ከፍተኛ ፍርድ ቤት ተቃዋሚዎች የፊት ጭምብሎችን እንዳያጠልቁ ማገዱ ሕገ መንግሥታዊ አይደለም ሲል በይኗል። የፊት መሸፈኛ ጭምብል መልበስ ላይ የቅኝ ግዛት ወቅት ድንጋጌን በመጥቀስ በወርሃ ኦክቶበር እገዳ የጣሉት የሆንግ ኮንጓ መሪ ከሪ ላም ናቸው። ይሁንና ከፍተኛ ፍርድ ቤቱ የ1997ቱን የቻይና መለስተኛ ሕገ መንግሥታዊ ድንጋጌ በመጥቀስ ማዕቀቡ ከመሠረታዊ ሕጉ ጋር የሚጣረስ ነው ብሎታል። ሌበር የፌዴራል መንግስቱን አቋም በማስተጋባት የቻይና መንግሥት ሺንጃንግ አውራጃ ውስጥ አናሳ ዘውጌ ማኅበረሰባት ላይ የሚያደርሰውን እገታ እንዲገታ አሳሰበ። የሌበር ጥሪ የተስተጋባው ኒውዮርክ ታይምስ ጋዜጣ የቻይና ባለሥልጣናት ባለፉት ሦስት ዓመታት ውስጥ ካዛክስ እና ሌሎች ካምፖች ውስጥ አንድ ሚሊዮን የሚደርሱ ዌገሶችን ለእገታ ማዕከላት ዳርጓል የሚለውን ተከትሎ ነው። ከቻይና ኮሚኒስት ፓርቲ ሾልኮ የወጡ አራት መቶ ገጽ ዶክሜንቶችን በመጥቀስም አነስተኛ ቁጥር ባላቸው የሃይማኖት ቡድኖች ላይም ተመሳሳይ ድርጊቶች እንደሚደርሱ ገልጧል። የሌበር የውጭ ጉዳይ ቃል አቀባዩ ሴኔተር ፔን ዎንግ ፓርቲያቸው የቻይና መንግሥት ዓለም አቀፍ የሰብአዊ መብቶች ጥበቃዎችን እንዲያከብር ጥሪ ሲያቀርቡ፣ ሺንጃንግ አውራጃ ውስጥ በዊጉሶች ላይ የሚደርሰው ሁኔታ በጥብቅ አሳስቦናል። ይህ የሚያሳስበው የሊበራል ፓርቲን ወይም መንግስትን ብቻ ሳይሆን ስጋቱ የሁሉም አውስትራሊያውያንና ዓለም አቀፍ ማህበረሰብ ነው። ሌሎች የሰብአዊ መብቶች አባላት ኒን ጉዳዮች አስመልክተው ስጋቶቻቸውን ከገለጡ ጀምሮ አውስትራሊያም ያንን የምትጋራ መሆኗን የምታስታውሱት ነው በማለት ቻይና ከእገታ እርምጃዋ እንድትገታ አሳስበዋል። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ፖሊስ የሆንግ ኮንግ ዩኒቨርሲቲን ቅጥር ግቢ ሰብሮ ገባ። አውስትሬልያ፣ ቻይና ውስጥ በዊገቶች ላይ የሚደርሰው ጉስቁልና እንደሚያሳስባት ዳግም ገለጠች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። sbs.com.au